Salam salam danai silingis kabaracu armajuja jengke Washington DC studio salat baget time terada filaracu bina musica programa cintajem ru almasana garaacu DJ Patuning skab programi macarashab racu in ende tkoju beme gabes and end ende tkoju beme gabes. You are listening to the sound of Udase. Bo Udase Udase the Ethiopian jazz band a Ethiopian jazz band benasu believe bale bethinya musica. Jazz Musica, the Jazz Fusion Musica program in Jamaran, no Yeah, yeah, yeah, double A. Let's go. Ya damale, go to male. Hey go to to to to to Barbada canta eguia minta la bareda kia na birata ali sitio to sinjala dakot rubutiya si barbada canta eguia chagitu chagitu askotu askotu chagitu chagitu siama askoto, vale ruben de ma vale ruben de ma vale ma bareda ya singa vakaka akuma karati deme vali Si ga jala li kena kabe siar ga chubbe sa demta na hawa kusaga e sa da jirtu siar da bulen atikuta Yada got to to my to to to to to to nbr tanst wy tndldktlbtiy s barbd kn tgy t t askt skt t t አደበ ቀጥሎ ያስደመጥኳችሁ ባሌ ሮቤ የተሰኘው የአስኬ ሙዚቃ ነበር። አስቄን ደንዳሸው በሚለው ሙዚቃው ነበር የምታውቁት። አሁን ደግሞ ይህ በቅርቡ የለቀቀው ባሌ ሮቤ እና ያደመጣችሁት። ፕሮግራማችን ይቀጥላል። በተከታታይ ሁለት ሙዚቃዎች ወደ እናንተ አደርሳለሁ። ወንዲ ማክ እጅ ወደ ላይ፣ ከዛ ደግሞ ጽኑ ልሳኑ ትባላለች። ሻ ኦሮምኛም በአማርኛ ቀላቅላ ነው የእሷ ሙዚቃ። በተከታታይ ወደ እናንተ እናደርሳለን። ስንመለስ ደግሞ አንድ እንግዳለኝ። እሱን አስተዋውቃችሁና ከሱ ሙዚቃ ደግሞ Not in Thailand. <laughs>

we <laughs>

I'm viene gala ተመልሰናል። አድማጮቻችን ወንዲ ማኪና አደመጣችሁ፣ ከዛ ደግሞ ጽናት በተከታታይ ያደመጣችሁት ሙዚቃ ነበረ። ዲጄ ፓቱ ነኝ። እስቲ ሳሚጎ ይሰኛል፣ አዲስ ሙዚቀኛ ነው። ከእሱ ጋር የነበረኝ ቆይታ ይመስል ነበር። ሳሚ ጤና ይስጥልኝ። ጤና ይስጥልኝ። ጤና ይስጥልኝ። እንደምን አላችሁ? አለን አለን። ሳሚጎ ይባላል ስሜ። ሳምሶን አየለ ነው የሴ ስሜ ነው። ሳሚጎ አዎ፣ ሳሚጎ። እንግዲህ በቅርቡ ባወጣው ሙዚቃ፣ በተለይ ኢትዮ ሼክ በሚለው ሙዚቃ በጣም ተወዳጅነትን አግኝቷል። እስቲ ለአድማጮቻችን ሳሚጎ ማን ነው? እኔ ተወልጄ ያደግኩት ወላይታ ሶዶ ነው። ግን ያው በልጅነት የወጣ ብዬ ብዙ ሀገሮች ላይ ነው የኖርኩት። አሁን በሚኖረው ደግሞ አዲስ አበባ ላይ ነው። ወደ ሙዚቃው ኢንዱስትሪ ስገባ ያው ካሙዙ በካሙዙ ስቱዲ ሲናሪዮ በስተጀርባ ሆኜ ለበርካታ አርቲስቶች ግጥም ዜማ በመስራት ነው በመጀመሪያ የምታወቀው። ከስራዎችም የታወቁ ስራዎች አሉ የተሰሉ እና እነ ማነም፣ የትኞቹ የትኞቹ ስራዎች ሰርተሀል? ለብራኑ ተዘራ፣ ለታደለሩ፣ ለትግስት ይሶ ኪያዳ፣ ኪያዳ የሚለው በተለያዩ በተመስጌን ገብረ በነሱ በተለያዩ አርቲስቶች የወላይታ ሙዚቃ የሚጫወቱትን አንተ ነው የምትሰራላቸው ማለት ነው? ከኋላ ሆነ፣ ከኋላ ሆኜ ግጥም ዜማ ከጅምሩ ገና ከምዙ ሲጀምር ጀምሮ ግጥም ዜማ የሰራው አርቲስቶች ጋር እየወሰድኩ እንዲህ አይነት ልጅ መጥቷል እንዲህ አይነት ሙዚቃ አለ እያልኩ በርካታ አርቲስቶችን በመሰብሰብ በእንደዛ እየሰራው ነበረ አሁን የራሴን ደግሞ ለየት ያለ አልበም ይዤ ወደ ህዝቡ ለመምጣት ከዛ እነዛ መካከል አንድ ሁለት ስራዎች ነጠላ ዜማ ከዚህ ቀደም የለቀኩት አለ ወቻይዳ ወቻይዳ የሚል ከወቻይዳ በኋላ አሁን የለቀኩት ኢትዮ ሼክ የሚል ነው ያው ትንሽ የኢትዮጵያ ሙዚቃ ወደ ከሌላው ከአፍሪካ ስልት ጋር ከዓለም አቀፍ ጋር ለማቀላቀል ለየት ያሉ ነገሮች እየሞከርኩ ነው ያለው። በአሁን ሰዓት አልበም እንጨርሻለው። እንግዲህ አሁን ለዛ ቅድመ ሁኔታ አዲስ ነጠላ ዜማ የለቀኩት ኢትዮ ሼክ ነው። ኢትዮ ሼክ ላይ እንግዲህ ዳንስ አለው መሰለኝ፣ የራሱ የሆነ ዳንስ ዳንሱ ያው ሪትሙ እንደ በፊት ይሄ ዲም አኳ ይባላል። ያ ሪትም የኢትዮጵያ ሪትም ነው። ወላይታ ውስጥ የነበረ ዲም አኳ የሚባል ምት ነው እሱ ላይ ማሲንቆና ክራር በማስገባት በሁሉ ኢትዮጵያን ከለር ለማስያዝ የሞከርኩት ነገር ነው። ዳንሱን ግን ራሴ ነኝ የፈጠርኩት ከሙዚቃው ጋር የሚሄድ በማሰብ እነዛ ሙዚቃ ስልቶቹ እዛ ላይ ያሉት ሰው ያው ዘና እያለ በእንደ እነዚህ አይነት ሙድ እንዲዝናና ለማድረግ ነው የፈጠርኩት። ሰው እንዴት ነው ለመደልህ? ዳንሱን ይደንሳል። ሙዚቃውን ስትከፈት አሁን እንዳንተ ነው የሚደንሱት? አዎ፣ መንገድ ላይ ካዩኝም እሷን እንዳንተ ነው የሚ ያሳየዋል፣ ያሳዩኛል። ያሉ ሰው ተማሪዎች፣ ወጣት ልጆች ምናምን ዳንሱን ወደውታል። እዚህ በቃ ከሙዚቃው ስልት ጋር አንድ ማች ያደረገ ነገር ነው ብዬ አስባለሁ። ወደፊት ያለህ ነገር እንገረንና እንጨርሳለን። እኔ እንግዲህ አላማ የኢትዮጵያ ሙዚቃ ዥ ኢንተርናሽናል በሆኑ ዓለም አቀፍ የትኛውም ሀገር ቋንቋ አይደለም የሚገደበው ሙዚቃ ማለት። አልበሜ ላይ በርካታ ዘፈኖች አሉ በተለያዩ ቋንቋዎች። ብዙ ቋንቋ ተናጋሪ ነኝ። ወደ ስምንት ቋንቋዎች አወራለሁ። በጣም ይገርማል። እሺ በልጅነቴ እስከ አስር አመቴ ድረስ ማውራት አልችልም ነበረ። ቤተክርስቲያን ምናምን ይወሰድ ነበረ። በአስራ አንደኛ አመቴ አወራው። አሁን ግን ስምንት ቋንቋ ተናጋሪ ነኝ እንደ ዱዳ ነበር አካባቢ ላይ የምታየው። እና ብዙ ሀገሮች ላይ ዞሬ አፍሪካ ውስጥም ያየኋቸው ነገሮች አሉ እና ግን አሁን ይዤ የምመጣው ነገር የኢትዮጵያ ሙዚቃ የሆነ ዓለም ላይ ወጥቶ እንዲታይ ለየት ባሉ ዓለም አቀፍ ስልቶች ላይ እንዲሳተፍ እንዲደመጥ ለማድረግ ነው። አላማይ በጣም አሪፍ በጣም ጥሩ ነው። እንግዲህ መልካም እንመኝላለን። ለማመስገን የምትፈልገው ሰው አለ? አዎ በጣም ብዙ ሰው አለ። በዚህ አጋጣሚ ካሙዙ ካሳ ባለ ሁለታዊ ነው። ጊልዶ ካሳ ወንድምየው። ይህን ሙዚቃ ያቀናበረው ጊልዶ ካሳ ነው። አልበሜን በርካታ ስራዎችን ከዚህ ቀደም ካሙዙ ሰርቶ ልኛል። እነዛ ስራዎችን በሙሉ የሰሩኝ በስራዊ ዙሪያ ያሉትን ሰዎችን እዛው ደግሞ አሜሪካ ሆኖ በሞራል በምናምን በብዙ ነገር የሚያግዙ ጓደኞችም አሉኝ አድናቂዎችም፣ አጠቃላይ ኢትዮጵያዊ የሆኑ አድናቂዎችን በሙሉ በዚህ አጋጣሚ ላመሰግናቸው ወዳለሁ። ሚቻ ካኮሽሻ ቡ ተናረቡ ቃሲሞ እንዲህ እንዲህ አብለን አሪፍ አሪፍ ሙዚቃዎች እያደመጥን እዚህ ደርሰናል። አሁን ወደ መጨረሻው ሙዚቃ ላይ ነው የምንገኘው። የመጨረሻው ሙዚቃ እንግዲህ በጣም እየተወደደ የመጣ አዲስ ሙዚቃ ነው የምጋብዛችሁ። ብስራት ሱራፌል ይሰኛል። የታዋቂው የግጥምና ዜማ ደራሲ እንዲሁም ሙዚቀኛ ሱራፌል አበበ ልጅ ነው ብስራት ሱራፌል። ሙዚቃውን ግጥሙን የሰጠው ደግሞ ጃሉን ነው ንብሩ ብሩ የካሙዝ ካሳ ነው። ሄድ መለስ ይሰኛል በምስራት ስራፌል እሱም በመጋበዝ እሰናበታለሁ። ስላደመጣችሁኝ፣ ስለሰጣችሁኝ አስተያየት በሙሉ በጣም አመሰገናለሁ። ወጣ በጣም ወጣ ፍክል ወጣ በሚገርም ሁኔታ ሲያምር ወጣ በጣም ወጣ ፍክል ወጣ እኔ እንዳልኩት እስከዳር ሲያምር ፈጣን ነው። እውነተኛ ስሜት ነው ስለው ስናገረው ነው ያልኩት። ይህንን አረንጓዴ ቢጫ ቀይ ለብሶ ለብሶ ደሲ አቤት አቤት በየቤቱ ፈስፎ